ከሊቢያ ወደ ጣሊያን በሚወስደው የሜዲትሬኒየን ባህር መስመር ላይ የሚሞቱ ፍልሰተኞች ቁጥር ማሻቀቡን የሚያሳዩ ሪፖርቶች እየደረሱት መሆኑን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታወቀ። አደጋው ጨምሮ የታየው በያዝነው የአውሮፓ ዓመት ያለፉ ሁለት የመጀመሪያ ወራት ነው። ሪሳች ላይን ከአይኦኤም የጂኒቫ ጠቅላይ ጽፈት ቤት ያጠናቀረችው ዘገባ ሰለሞን አባት ያቀርበዋል። ባለፈው ዓመት በተመሳሳይ ጊዜ ሜዲቴራንያን ባህር ላይ የቀሩ ስደተኞችና ፍልሰተኞች ቁጥር 97 ነበር። ባለፉት ሁለት ወራት ውስጥ ግን ጣሊያን ለመድረስ ሊቢያ ዳርቻ ላይ ወደ ባህሩ እንደገቡ ሌላኛውን ዳርቻ ለማየት ያልታደሉት ቁጥር 326 ደርሷል። በዚያ ላይ ይህ ቁጥር እውነተኛውን የሰቀቀን መጠን አያሳይም። ያልተገኙ አስከሬኖች ቁጥር ብዙ ነው። የዓለም አቀፉ የፍልሰት ድርጅት አይኦኤም ቃል አቀባይ እንደሚሉት ከአደጋው ሰለባዎች አብዛኞቹ ከሳሐራ በስተደቡብ ካሉ ሀገሮች የተነሱ መሆናቸውን ቃል አቀባዩ ጆኤል ሚላን ለቪኦኤ ገልጸዋል። ሊቢያ ውስጥ እንደ ንግድ የተያዙ የጠለፋ አድራጎቶች ተሟምቀዋል። ሰዎች ከየመንገዱ ታፍነው ይወሰዱና የማስለቀቂያ ክፍያ ከተወሰደባቸው በኋላ ወደ ጀልባዎቹ ተገፍተው እንዲገቡ ይደረጋሉ። ጠላፊዎቻቸው ክፍያዎቹን ከወሰዱ በኋላ ዘወር ብለውም አያዩቸው። ሰዎቹ ወደየቤተሰቦቻቸው እየደወሉ ራሳቸውን ጥቂት የሚያቆዩበት ገንዘብ እንዲላክላቸው ወደ መማፀን ይገባሉ። ስልክ የመደወሉ መንገድና አሰራር ራሱ እጅግ የተራዘምና አድካሚ ነው። በእነዚህ ራሳቸውን የሚከላከሉበት አንዳች አቅም በሌላቸው ሰዎች ላይ የሚፈጸሙት እጅግ የከፉ ጥፋቶች እየበዙ መምጣታቸውን የተናገሩት ሚላን ሕገወጦቹ አሸጋጋሪዎች ከጀልባዎቹ ላይ ሞተር እየሰረቁ እንደሚወስዱና በሰው የታጨቁትን ጀልባዎች ወደ ባሕሩ እንዲንሳፈፉ እንደሚለቋቸው ገልጸዋል። ነፍስ አድን መርከቦች መንገድ ላይ መሆናቸው ፍልሰተኞቹ በአሸጋጋሪዎቹ እንደሚነገራቸውና ብዙ ጊዜ የባሕር ላይ ፈጥኖ ደራሾች መንገደኞቹን ከያሉበት አደጋ ቢያወጧቸውም ጨርሶ ማንም የማይደርስላቸው ጊዜም ጥቂት አለመሆኑን ሚላን አመልክተዋል።